የሰው ልጅ በሰብአዊነቱ ክቡር ነው። ይሁንና በዘመናት በተወረሱ ማህበራዊ እሴቶችና ኢፍትሃዊነቶች ሳቢያ ለተለያዩ ግጭቶች ሲዳረግ ይታያል። በኢትዮጵያም ባለፉት ሶስት ዓመታት ለውጡን ተከትሎ በተለያዩ የሀገሪቱ ክፍሎች ክቡር የሆነው የሰው ልጅ ሕይወት በቀላሉ እየተቀጠፈ ይገኛል። የባለንጀራዬ እንቅስቃሴም በአማርኛ፣ በኦሮምኛ፣ በትግረኛና በእንግሊዝኛ ባወጣው የአቋም መግለጫ ላይ በኢትዮጵያ እየተባባሰ የመጣውን የሃይማኖትና የብሔር ጥቃት ያወግዛል። የድርጅቱ አጋር ዳይሬክተር የሆኑት ዶክተር ተካልኝ ነጋ ለዘመናት አብረው የኖሩ ጎረቤት አማቾች እና ሰዎች ልዩነቶቻቸውን ክቡር የሆነውን የሰው ልጅ ነፍስ በማጥፋትና በአመፅ ለማስተካከል የሚሞክሩበት ሂደት የማያልቅ የግፍ ዑደት ውስጥ ያስገባናል ይላሉ። ብዙ የሀገራችን ክፍሎች ውስጥ ጥቃቶች አይተናል ማለት ነው። እነዚህ ጥቃቶች በብዙ አይነት መንገድ ነው የሚታዩት። የብሔር መሰረት ያደረጉ ግጭቶች ያላቸው አንዳንድ ቦታዎች፣ ሃይማኖትን መሰረት ያደረጉ ይመስላሉ። ከፖለቲካ አካባቢ ጋር ተያይዘው ያሉ ግጭቶች አሉ እና ምንድነው እያልን ያሉ ነው። ከነዚህ ግጭቶች ጋር በተያያዘ በጣም እጅግ አሰቃቂ መከራ ደረሰባችን ላይ እየደረሰ ነው። ክቡሩ በምንለው በሰው ላይ እየደረሰ ነው። ለዚህ ልዩነቶቻችንን፣ ግጭቶቻችን ያስተናገድንበት መንገዳችን ጥቃት መሆኑ በጣም ለብዙ አይነት መከራ ዳርጎናል። ይሄ መቆም አለበት። ማድረግ የሚገባን ግጭቶቻችንና ልዩነቶቻችን አስመልክቶ ልንሄድበት የሚያስፈልገው መንገድ ወደ አንድ ጠረጴዛ ዙሪያ መተን ሀሳባችንን መግለጽ እና ወደ ስምምነት መድረስ እና የግን የበላይነትን ማስገበል ይሄ መሆን ያለበት ምክንያት ደግሞ ሁላችን የምንፈልገው ነገር ተመሳሳይ ስለሆነ ሁላችንም ሰላም እንዲሰፍን እንፈልጋለን። እንደገና ፍትህ የበላይ ሆኖ እንዲወጣ እንፈልጋለን። እያንዳንዳችን ባልበዛ የምንበለችሉበት ሥርዓት ሳ ና የምንሆንበት አይነት ሀገር እንዲኖረ የምንፈልገው። አሁን ግን እያየናቸው ያሉት ግጭቶች የደህንነት ስጋት እየፈጠሩ ነው። የተስፋ የመቁረጥ አይነት ስሜት በህዝብ መካከል እየፈጠሩ ምን አይነት ቁጣም እየቀሰቀሱ ነው። ምናምን በትክክል ካላስተናገድ ናቸው ማንወጣበት የጭቆና የበቀል እንደገና የጅምላ ጥቃት ውድመት ውስጥ ይከቱናል። ዶክተር ተካልኝ የባለንጀራዬ የፊርማ ማሰባሰብ ሂደት ከተጀመረ ጥቂት ወራት ማስቆጠሩን ገልጸው ከዚህ ቀደም የሃይማኖት አባቶችና ተጽዕኖ ፈጣሪ ሰዎችን ያካተተ እንደነበርና አሁን ወደ ማህበራ ሚዲያው በመምጣት ሁሉንም ሰው እንደሚያሳትፍ ገልጸዋል። የፊርማ ማሰባሰብ ዋና ዓላማው ፊርማውን ለመንግስት ማቅረብ ሳይሆን ሰዎች በየራሳቸውና በዙሪያቸው ካሉ ሌሎች ሰዎች ጋር በፍቅርና በትዕግስት በመቀራረብ የመፍትሄ አካል እንዲሆኑ ለራሳቸው ቃል ኪዳን እንዲገቡ ማድረግም ነው ይላሉ። ፊርማ ማሰባሰብ ስርት ከተጀመረ ቆየነው ወራቶች ሆነውታል። እንጀምረው አካባቢ ወደ ሶሻል ሚዲያ ከማምጣታችን በፊት በማህበረሰብ ውስጥ ሃይማኖቱ መስክን በዓለማዊ መስክን በዚህ በኢንተርቴንመንቱ መስክን ጭምር ትልቅ አሻራ አሳርፏል። የምናምናቸውን ሰዎች በአካል ይሄን እያናገርን እያስረዳ ነበር የተጀመረው። አሁን ደግሞ ወደ ማህበራዊ ሚዲያ ይዘመን ወጥተናል። አሁን ያለን ቁጥር አልተመለከትኩትም፣ ግን በጣም በርካታ ሰዎች እየተሳተፉበት ነው። ለማን ነው ይህንን ነገር የምናስገባው ከሚለው ጋር በተያያዘ ያለን አመለካከትኛ ምንድን ነው? ብዙ ሰዎች ሚያሳስበ ጥቃት ማውገዝ ሲባል የሚያስቡት መንግስትን ነው እንደ አካል የሚያስቡት። እኛ ግን የመንግስትን አካል ብቻ አይደለም በዋነኛነት እያሰብን ያለ ነው። እያንዳንዳችን እንደ ግለሰብ በሚኖረን ግንኙነቶቻችን ውስጥ ባሉን የተጽዕኖ ክልሎቻችን ውስጥ ማለት ይህንን ሀሳብ ይዘነው ልንወጣ ልናንጸባርቀው ያስፈልጋል። ለራሳችንም ጭምር በየቀን እያስታወስን የምንኖረው ቃል ኪዳናችን ህይወታችን የምንቃኝበት ነገር ነው ብለን ነው የምናስብ ከዚህ የተነሳ ይህንን ለሆነ የመንግስት አካል ማስገባት የሚለው አይነት መንገድ አይደለም እየሄድን ያለ ነው እየሄድን ያለ ነው። ሁላችንም በልባችን ማቀፍ ያለብን በአንዱ ለተጽኑ ክልሎቻችን ሁሉ መናገር፣ ማስተማር፣ መኖር ያለብን የጋራ ኃላፊነታችን ነው። ሰላምን መስራትና መገንባት አዎንታዊ የሆኑ በሆነ መልኩ ደግሞ ሰላምን በመካከላችን ማስረት የሚባለው ነገር ግን የመግለጫ ባለቤትን ሁላችንም የሚያደርጉት ማልሆን አካል ሰጠነ ስራችንን ሰራ የምንለው አለ ዶክተር ተካሌኝ። ሁሉም ሰው በሀገሪቱ ውስጥ እየተፈጠረ ያለውን ግጭት ለማርገብ በራሱ ዙሪያ ትልቅ ሚና እንዳለውም ይጠቅማል። በዚህ ሁሉ ውስጥ ደግሞ ሰው ሁሉ ክቡር ነው የሚለው መልእክታችን መሰማት ይኖርበታል። ይህን የምንምልበት ምክንያት ቅድም እንዳልኩሽ ብዙዎቻችን እዚህ ኢትዮጵያ ውስጥ ያለኑ ሰዎች ሃይማኖተኞች ነን እና ቅዱሳን መጣፍቶቻችን የሚነግሙ የሰውን ክቡርነት ነው። ባልንጀራን እንደ ራሱ ደ ጠላቶችን ደ ሚለን ክርስትና ወደ እስልምና ብመጣ ቅዱስ ቁርአን የሚነግረኝ ነገር አንድም ሰው ነፍስ የገደለ ሰዎች ሁሉ እንደገደለ ሰው ነው የሚቆጠረው የሚል አይነት መልእክት አለ። የምንመራበት የጋራ ሰነዳችን የምንለው ሕገ መንግስታችን ራሱ ሰብአዊ መብቶች የማይጣሱ ተፈጥሯዊ ማንነቶቻችን ነው ብሎ ያስባል እና በእንዲህ አይነት ሁኔታ ውስጥ በምንም አይነት ማጥቃት የምንፈልገውን ሰላምና ፍትህ፣ ብልጽግና አመጣ። እና ሰዎች የሶስት ነገሮች ውጤቶች አንደኛው ከቤተሰቦቻችን በድህናችን አማካኝነት የወረስነው ነገር አለን። ሁለተኛ ያደግንበት አካባቢ ደግሞ በእኛ ላይ የጣለብን የራሱ ተጽዕኖ አለ። ሶስተኛ ግን በጣም ወሳኝ ብዬ የማስበው በየዕለቱ የምናደርጋቸው የህይወት ምርጫዎቻችን ናቸው። በየዕለቱ ቀናችን በምንኖርበት ጊዜ ክቡር ነው ከሚል ግንዛቤ መነሳት እንችላለን። ይህን ስናደርግ አብሮ የሚፈጠረው ነገር አንዳችን ሌላችንን መረዳት እንጀምራለን ማለት ነው። አንዳችን ሌላችንን መረዳት ከጀመርን ደግሞ መተማመን የሚባል ነገር እንገነባለን። ልክ መተማመን የሚባል ደረጃ ላይ በምንደርስበት ጊዜ ሁላችንም የምንፈልጋቸው ምኞቶቻችን እና ቅሎቻችን ተመሳሳይ እንደሆነ እንገነዘባለን። ሁላችን የምፈልገው ሰላም ነው። ሁላችን የምፈልገው ፍትህ ነው። ሁላችን የምፈልገው ፍቅር ነው። ሁላችን ሰያማ እንድንሆን ነው የምፈልገው። ያኔ ምን መሆን እንችላለን ማለት ነው፣ መተባበር የምንችልበት ደረጃ የባለ እንጀራዬ እንቅስቃሴ በኮቪድ-19 ወረርሽኝ ምክንያት ረገብ ብሎ የቆየ ቢሆንም አሁን ላይ ከሰላም ሚኒስቴር፣ ከኢትዮጵያ እርቅና ሰላም ኮሚሽን እንዲሁም ከሳይንስና ከፍተኛ ሚኒስቴር ጋር በመሆን በሕብረተሰቡ ዘንድ ያለውን የሞራል ልዕልና ለማዳበርና ሰላም ሰላምና ፍትሕን ለማስፈን እየሰሩ መሆናቸውን ዶክተር ተካልኝ ነጋ አክለው አስታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ